ሳይንስና ህብረተሰብ። ጉግል ምንድን ነው? ኩባንያው የተሰማራባቸው የሥራ ዘርፎች ብዛትና ውስብስብነት ይህን ጥያቄ ለመመለስ አስቸጋሪ ያደርገዋል። መኪኖች፣ ተንቀሳቃሽ ስልክና የመኖሪያዊ ቁሳቁሶች፣ አሁን ደግሞ ወደ ሰው ልጅ የሰውነት አካል ተሸጋግሯል። መቀመጫውን በካሊፎርኒያ ማውንቴን ቪው ያደረገው የጉግል ኩባንያ የህይወት ሳይንስ ቤተ ሙከራ ወይም ላይፍ ሳይንስ ላብስ ሲል የጠራው አዲሱ እቅድ ሰዎች ወደፊት የሚገጥሟቸውን ህመሞች መተንበይ ላይ ትኩረት ያደረገ ነው። ቶማስ ሹልዝ ህመሞችን አስቀድመው ለመከላከል ታቅደው የተሰሩትን የህክምና ቁሳቁሶች ተመልክቷቸዋል። መቀመጫውን በዩናይትድ ስቴትስ አድርጎ ዴርሽፒግል ለተሰኘው የጀርመን ጋዜጣ የኢኮኖሚ ጉዳዮችን ይዘግባል። እንደ ቶማስ ሹልዝ ከሆነ ከጉግል ኩባንያ አስደናቂ ግኝቶች መካከል አንዱ በደቂቅ አካላት ወይም ናኖ ፓርቲክልስ የተሞላውን ክብል እንደሆነ ይናገራል። አንድ እንክብል ከወሰድክ በኋላ እንክብሉ በሰውነት ውስጥ የተወሰኑ ፍተሻዎችን ወይም ልኬታዎችን ያካሂዳል። ከዚያ በእጅ ላይ የሚታሰር ሌላ መሳሪያ ውጤቱን ያነበዋል። ይህ በሚቀጥሉት ጊዜያት የጤና ሁኔታህን በበርካታ መንገዶች ለመተንተን የሚያስችል እድል ይሰጣል የሚል እምነት አላቸው። ምናልባት በመጪዎቹ ጊዜያት ድንገተኛ ህመም ይገጥመህ ይሆናል፣ ነገር ግን አታውቀውም። የጉግል ኩባንያ በአይን ላይ የሚለጠፉ ሌንሶች ወይም ኮንታክት ሌንስስ በሰውነት ውስጥ የሚገኝ የጉልኮስ መጠንን መለካት በሚችሉበት ዘዴ ላይ እየሰራ መሆኑን ያስታወቀው ከዓመት በፊት ነበር። የዚህ ዕቅድ ኩባንያው በጤና ላይ ትኩረት አድርጎ የሚሰራ የተመራማሪዎች ቡድን ለማቋቋም መነሻ ሆኖ የህይወት ጤና ቡድን ወይም ላይፍ ሳይንስ ቲም ተመሰረተ። ይህ በጉግል አዲሱ አደረጃጀት የአልፋቤት ኩባንያ አንድ የሥራ ዘርፍ ሆኗል። የአይንን የማየት አቅም ለማገዝ ተሰርተው በአይን ብሌን ላይ የሚለጠፉት ሌንሶች በሀሳብ ደረጃ ቀድሞ ከነበሩት ተመሳሳዮቻቸው የተለዩ በመሆናቸው ተግባራዊነታቸው አጠራጣሪ ይመስል ነበር። በአይን ላይ የሚለጠፉት ሌንሶች በሰውነት ውስጥ የሚገኘውን የጉልኮስ መጠን በመከታተል መጠኑን መለካት ወደሚችል መሳሪያ በገመድ አልባ ቴክኖሎጂ ያሸጋግራል። አሁንም ቶማስ ሾልዝ በአይን ላይ የሚለጠፉት ሌንሶች ለስኳር ህሙማን የተዘጋጁ ናቸው። የሰውነት የስኳር መጠንን ለማወቅ ሁል ጊዜ መርፌ መጠቀም አያስፈልግም ማለት ነው። አሁን የቴክኖሎጂዎቹ ግኝት አስደሳች ቢሆንም ጉግል በሕክምናው ዘርፍ ምን ሊሰራ አቅዷል የሚል ጥያቄ አስነስቷል። ለነገሩ በጤናው ዘርፍ በመሰማራት የጉግል ኩባንያ ብቸኛው የቴክኖሎጂ ኩባንያ አይደለም። ለምሳሌ የአፕል ሰዓቶችና አይፎን እንዲሁም ማይክሮሶፍት የጤና መረጃ ይመዘግባሉ፣ እንዲሁም ይተነትናሉ። ጉግል የሚሰራቸው የቴክኖሎጂ መሳሪያዎች ወደ ሕክምና ማዕከላት ደርሰው በተግባር ለሕሙማን ግልጋሎት ከመስጠታቸው በፊት በአሜሪካ የመድኃኒት ቁጥጥር ባለሥልጣን ፈቃድ ማግኘት ይኖርባቸዋል። ከጉግል ኩባንያ መስራቾች አንዱ ሰርጌ ብሪን ከ50 እስከ መቶ ዓመታት ወደፊት ቀድሞ መመልከት የሚፈልግ ነው ይባልለታል። ከምስረታው ጀምሮ በኢንተርኔት ቴክኖሎጂና አገልግሎት ላይ ትኩረት አድርጎ የቆየው ጉግል አሁን እጅግ ተለጥጧል። በውስጡ የሚሰራቸው ቴክኖሎጂዎችና ምርምሮች ገዝፈዋል። መቀመጫውን በዩናይትድ ስቴትስ ያደረገው ሰለሞን ካሳ ቴክቶክ የተሰኘ የቴሌቪዥን መሰናዶ አዘጋጅና አቅራቢ ነው። በመሰናዶ አዳዲስና ውስብስብ የቴክኖሎጂ ውጤቶችን የሚፈትሸው ሰለሞን የጉግልና አልፋቤት ኩባንያን ስራዎች በቅርብ ይከታተላል። ብዙዎቹ ነገሮች ጉግል ኤክስ ስር ስለነበረ ጉግል ኤክስ ብዙ የሚስጥር ሪሰርችና ዴቨሎፕመንቶች የሚካሄዱበት አይነት ተቋም ነበረ፣ ግን አሁን የላይፍ ሳይንሱ ከዛ ውስጥ ብራንቻው ተገንጥሎ ስለወጣ ያው በጣም እያደገ ስለመጣ እንግዲህ በሪፖርት ላይም ተጽፎ የምናያቸው እንቅስቃሴዎች በጥናት ደረጃም ቢሆን የስማርት ስኩል ወይ ደግሞ እንግዲህ ስማርት ስፑን ማንኪያ ነው። ትሬመር የሚባል በሽታ አለ፣ የመንቀጥቀጥ በሽታ የመስል ሙቭመንት ወይ መቆጣጠር የማትችልበት አይነት በሽታ። ያ እንግዲህ ማንኪያ ይዘህ በማንኪያ ወይ ሾርባ ለመጠጣት ወይ ምግብ ለመብላት በጣም ያስቸግራል፣ እንደምታውቀው የምትንቀጠቀጥ ከሆነ ያንን መንቀጥቀጥ ተቋቁሞ ትክክለኛ የሆነ ኮንስታንት የሆነ አጎራረስን እንዲያስችል የሚያደርግ ደግሞ ስማርት ማንኪያን በመስራት ላይ ይገኛሉ። ካሊኮ የሚባለው ሌላ በጉግል አልፋቤት ስር የሰውን ማርጀት ያንን መቋቋም የሚያስችልን ደግሞ ጥናት ያሚ ያደርጋለ ከግን ከላይፍ ሳይንሱ ጋር የተያያዘ ስለሆነ በቅንብር ነው የሚሰሩት። ጉግል ላይፍ ሳይንስ የሚሰራው ደግሞ ምንድን ነው የተለያየ የሰውነታችንን ጤንነት ሞኒተር ማድረግ የሚችል እጃችን ላይ የምናሰውን ዲቫይስ በመስራት ላይ ይገኛሉ ማለት ነው። በአስር ሺዎች የሚቆጠሩ ኩባንያዎች የሰው ልጅ የጤና ችግሮችን ለመፍታት ተመሳሳይ ጥናትና ምርምሮች ያደርጋሉ። ጉግል ግን ቀድሞ ዝናን ካተረፈበትና ትርፋማ ከሆነበት የኢንተርኔት ቴክኖሎጂ በተጨማሪ በጤናው ዘርፍ ስኬታማ መሆንን አቅዷል። እንደ ቶማስ ሹልዝ ከሆነ ዘርፉን በኮምፒውተር ሳይንስ ወደፊት ሊያራምደው ጉግል አቅዷል። መድኃኒት በኮምፒውተር ሳይሆን ወደፊት የሚራመድ አዲሱ ዘርፍ መሆኑን ጉግል ያምናል። ከመድኃኒት ጋር የተገናኙ ማንኛቸውም ነገሮች በመድኃኒት አምራች ኩባንያዎች ቁጥጥር ውስጥ መሆናቸው ይቀራል ማለት ነው። ለኮምፒውተር ኩባንያዎች በዚያ ዘርፍ ለውጥ ለማምጣት ከፍተኛ እድል አላቸው። ኩባንያዎቹ በዘርፉ በርካታ ጥናት ሲያደርጉ ቆይተዋል። ከተለያዩ የሙያ ዘርፎች በመቶ የሚቆጠሩ ሳይንቲስቶች ቀጥረዋል። የሚፈልጉትን ሁሉ ማድረግም ይችላሉ። hundreds of uh, scientists from different fields. just brought them in and uh, and they can actually basically do what they want right there ። በመድኃኒትና የሕክምና ቴክኖሎጂዎች ላይ ያተኮረው ንግድ አንድሪው ኮንራድ በዋና ስራ አስፈጻሚነት ይመሩታል። ስራ አስፈጻሚው የሚመሩት ቡድን ከሳይኮሎጂ፣ ባዮኬሚስትሪ እና ሞለኪውላር ባዮሎጂ የተውጣጡ ሳይንቲስቶችን ጭምር ያካትታል። ጉግል በጥናትና ምርምር ድረገጹ እንዳሰፈረው የፊዚክስ፣ ማቴማቲክስ የእንስሳት በሽታዎች ጥናት ልሂቃንን ያካተተው የአንድሪው ኮንራድ የህይወት ሳይንስ ቤተ ሙከራ አንድ ቀን ካንሰርን የመፈወስ አቅም እንደሚያጎለብት ተስፋ አድርጓል። ተስፋቸውም ሆነ ትኩረት ያደረጉባቸው ህመሞች ግን ጥቂት አለመሆናቸውን ቶማስ ሹልዝ ይናገራል። የጥቂት መቶ ሺህ ሰዎች ችግር የሆኑ ህመሞችን መርጠው ትኩረት እንደሚያደርጉ ተናግሯል። ምንም ነገር ሲያደርጉ ቢያንስ ለአንድ ቢሊዮን ሰዎች የሚጠቅም መሆኑ ይኖርበታል። ይህ ሁሉንም ስራዎቻቸውን የተመለከተ ነው። ይህ ደግሞ በጤናና መድኃኒት ዘርፍ የጀመሩትንም ያካትታል። ጉግልም ይሁን አልፋቤት በጥቂት ቤተ ሞከራዎችና በመቶዎች በሚቆጠሩ ሳይንቲስቶች የዓለም የጤና ችግርን ሙሉ በሙሉ እንደማይቀርፉት ይናገራሉ። በሕክምናው ዘርፍ የሚካሄዱ ጥናትና ምርምሮችን ለማበርታት ሳይንስና ሳይንቲስቶችን ማበረታታት ሌላው አማራጭ ሆኗል። ለዚህ ደግሞ የስኬት ሽልማት ወይም ደግሞ ዘ ብሬክ ስሩ ፕራይዝ የተሰኘ ሽልማት ተዘጋጅቷል። ስም የጉግል ተባባሪ መሥራች ሰርጌ ብሪን እና የቀድሞ ባለቤቱ አን ዎጀሲስኪ የዚህ ሽልማት ሐሳብ አመንጪዎች መሥራቾችም ናቸው። ሽልማቱ የሳይንስ ኦስካር የሚል ስያሜም አትርፏል። በሰው ሕይወት መሰረታዊ ፊዚክስ እና ማቴማቲክስ ዘርፎች አመርቂ አስተዋጽኦ አበርክተዋል ብሎ ለመረጣቸው ባለሙያዎች 22 ሚሊዮን ዶላር ይሸልማል። የሽልማት ስርዓቱ በቀይ ምንጣፍ በተንቆጠቆጠ አዳራሽ አሉ የሚባሉ የክብር እንግዶች በተገኙበት የሚካሄድ ነው። ይህ ሽልማት ከተበረከተላቸው ተመራማሪዎች መካከል ጆን ሃርዲ አንዱ ናቸው። ጆን ሃርዲ በአልዛይመር ወይም የመዘንጋት በሽታ ተከታታይ ጥናቶችን ሰርተዋል። አንድ ማለዳ ከቁርስ ጠረጴዛቸው ላይ ቁጭ ብለው የደረሳቸው የስልክ ጥሪ ነበር አሸናፊነታቸውን ያበሰራቸው። በሽልማቱ 3 ሚሊዮን የአሜሪካን ዶላር ወይም 28 ሚሊዮን ዩሮ አግኝተዋል። ለሽልማቱ እንደታጨው እንኳ የማያውቀው ነገር አልነበረም። ማሸነፍን ያወቅኩት በደረሰኝ የስልክ ጥሪ ነው። አስቤው የማያውቀው ነገር አልነበረም። ለእኔም ሆነ ለምሰራበት ተቋም ጥሩ አጋጣሚ ነው። ለጥናትና ምርምራችን የሚያገለግል ሕንፃ ለማስገንባት ገንዘብ እያፈላለገን ነበር። የጉግል መስራቾች ከአልፋቤት መመስረት በኋላ ለላይፍ ሳይንስ ላብስ የሚያወጡት ወጪ በከፍተኛ ሁኔታ ጨምሯል። ሰለሞን ካሳ ጉግልም ይሆን ተመሳሳይ ኩባንያዎች የሚሰሯቸው የምርምር ስራዎች እጅግ የተራቀቁ መሆናቸውን ይናገራል። ኢምፓስብል የሚባለው አይደለም ብዙዎቹ በሙከራ ላይ ያሉ እና ከተወሰኑ ዓመታት በኋላ ምናልባት እንደ ህይወት እድሜያችን ልናዩ የምንችለው ነገር ነው። ከጉግል ውጭም የሚደረጉ በጣም ብዙ በሜዲካል ዙሪያ አሉ። ላብ ውስጥ የሚታተሙ በትሪዲ ፕሪንተር የሚታተሙ ኦርጋኖች በላቦራቶሪ ውስጥ የሚያድጉ ልብን በል ሊቸል ላቦራቶሪ ውስጥ ማሳደግ የጉግልም ምኞት የተመለከተ መጽሐፍ ለጻፈው ቶማስ ሹልዝ አሁን አልፋቤት የተሰኘ ግዙፍ ኩባንያ ላይ የደረሰው የላሪ ፔጅ እና ሰርጌ ብሬን እቅድ ከዚህም በላይ እንደሆነ ይናገራል። ለሁለት ዓመታት ሳይሆን ለሚቀጥሉት ሀምሳ ወይም መቶ ዓመታት እጅግ ጠቃሚና ስኬታማ ኩባንያ መሆን ይፈልጋሉ። ይህ በተለየ ደረጃ ስራን ለማከናወን ያግዛል። ቁርጠኛ በአጠቃላይ በሰው ልጅ ላይ ተጽዕኖ ማሳረፍ ይፈልጋሉ። ለዚህም ቁርጠኛ ናቸው። ማስታወቂያ አይደለም፣ ከምር ዓለምን መቀየር ይፈልጋሉ። ሰለሞን ካሳ ጉግል በተሰማራባቸው የስራ ዘርፎች ብቻ ሳይሆን በገንዘብ አቅሙም እጅግ ከፍተኛ እንደሆነ ይናገራል። ፎርብስ የሚባል የፋይናንሽል ማጋዚን አለ። በዚህ ሀገር ጉግልን ሬት ሲያደርገው በሜ 2015 ላይ በወጣው ሪፖርት መሰረት በዓለም ላይ ሶስተኛው ሞስት ቫሉድ በጣም ከፍተኛ ቫሉ ሰጥቶታል። አንደኛና ሁለተኛ አፕልና ማይክሮሶፍት ናቸው። ጉግል ሶስተኛ ደረጃ ላይ ይቀመጣል። የብራንድ ቫሉን ዋጋ ሲተምኑለት 65 ነጥብ 6 ቢሊዮን የአሜሪካን ዶላር ቫሉ ሰጥተውታል። በአጠቃላይ ደግሞ የጉግል የማርኬት ካፒታሉ ደግሞ ወደ ሶስት መቶ ስልሳ ሰባት ነጥብ ስድስት ቢሊዮን የአሜሪካን ዶላር ነው። ሀምሳ ሶስት ሺህ ስድስት መቶ ሰራተኞች በስሩ አሉት። ስለዚህ ጉግልን ድሮ እንደምናውቀው ሰርች ኢንጂን ዌብሳይት ብቻ የሚያስተዳድር ኩባንያ አይደለም። ኩባንያው በሙከራ ስራ የጀመራቸው እቅዶች ደግሞ አስደናቂ ናቸው።